ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሁድ ምሽት ግንቦት 28 2014 ዓ.ም ዝግጅታችን ጀመረ። እንደ ኢትዮጵያውያን የሕክምና ባለሙያዎች የሀገራቸውን የጤና ዘርፍ ለማደርጀት በምን መልኩ አስተዋጽኦ ማድረግ ይችላል? ሀገር የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነውና መሳተፋቸው እጅግ በርካታ ጥቅሞች አሉት። በኢትዮጵያ የሕክምና ማህበር አመራርነታቸው ሐኪሞች ለኢትዮጵያና የጤና ወግ በተሰኙ ማህበረሰብ ተኮር ዘመቻዎችና አገልግሎቶች የሚታወቁትን ዶክተር ፍጹም ጥላሁንን የሰማናቸው በጉዳዩ ላይ የተደረገውን ከዘም ያለ ውይይት በምሽቱ እናስደምጣችኋለን። የተጎዱ ሴቶችን መንፈስ ስለሚያድሰው የደስታ መንደር የነሄልዝ ስለተሰኘው ጤና አገዝ አገልግሎት የሚነግሩን ዘገባዎችና ሌሎች ጉዳዮች በምሽቱ መሰናዷችን ተካትተዋል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ጽዮን ግርማ ደግሞ የዕለቱ መሰናዶ አዘጋጅ ናት። እስከ ምሽቱ አራት ሰዓት አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋናዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ መንግስት በእስር ላይ ለሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና ሌሎች በእስር ላይ የሚገኙ በርካታ ጋዜጠኞች ህጋዊ አካሄዶችን በመከተል ፈጣን ፍትህ እንዲሰጥ ጋዜጠኛ ተመስገን ደሳለኝንም በአስቸኳይ ተገቢውን ሕክምና እንዲያገኝ እንዲያደርግ ጠየቀ። ጋዜጠኛ ተመስገን ደሳሌን ፖሊስ ጣቢያ ውስጥ በተፈጸመበት ድብደባ አይኑና በጎድን አጥንቱ ላይ ጉዳት እንደደረሰበትና ምንም እንኳን የፖሊስ ጣቢያው ሐኪም በውጭ እንዲታከም የጻፉለት ቢሆንም ሕክምና ግን ሊያገኝ እንዳልቻለ ኢሰመጉ ማረጋገጡን ዛሬ ባወጣው መግለጫ ጠቅሷል። ኢሰመጉ ሀገር አቀፍና ዓለም አቀፍ የሰብአዊ መብቶች ህጎችንና ድንጋጌዎችን በመጥቀስ በጋዜጠኛ ተመስገን ደሳሌኝ ላይ ድብደባ የፈጸሙ የፖሊስ አካላት በአስቸኳይ በህግ ተጠያቂ እንዲሆኑ እና በሌሎች እስረኞች ላይ መሰል ድርጊቶች እንዳይፈጸሙ አስፈላጊ ቅጣትን በማሳለፍ እርምጃ እንዲወስዱ እንዲደረግ ጠይቋል። አያይዞም ፖሊስ ጣቢያዎች በእስር ላይ የሚገኙ ሰዎች ያሏቸውን መብቶች በአግባቡ እንዲያከብሩ እንዲሁም የእስረኞችን ሁኔታ መከታተል ይችሉ ዘንድ ለሰብአዊ መብት ተባባሪ እንዲሆኑ ጥሪ አቅርቧል። ጋዜጠኛ ተመስገን ላይ ድብደባ መፈጸሙን ወንድሙንና ጠበቃውን ጠቅሰን መዘገባችን ይታወሳል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽም ስለ ሁኔታው ማጣራት እየተደረገ መሆኑን መግለጻቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰሜናዊ ኬንያ የዋጅር አውራጃ ፖሊስ ጣቢያ ታስረው የሚገኙ ዘጠኝ ኢትዮጵያውያን ፍልሰተኞችን መጎብኘቱን አስታወቀ። እስረኞቹ በእድሜያቸው ከ18 ዓመት በታች መሆኑን እና አራቱ ደግሞ ሴቶች እንደሆኑ ትላንት ባወጣው መግለጫ ገልጿል። ኢሰመኩ በመግለጫው አያይዞ ሕፃናቱ መደበኛ ላልሆነ ፍልሰት የተጋለጡ መሆናቸውን ገልጾ ይህም የሰብአዊ መብቶቻቸው አደጋ ላይ እንዲወድቅ በሕገወጥ ደላሎች እና በሙስና ለተዘፈቁ ባለስልጣናት ተጋላጭ እንዲሆኑ አድርጓል ብሏል። ሌሎች ከአስራ ስምንት ዓመት በላይ የሆኑ አስራ ስምንት መደበኛ ያልሆኑ ፍልሰተኞችም በዋጅር እስር ቤት በእስር ላይ እንደሚገኙ ኮሚሽኑ ገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በናይጄሪያ ዋና ከተማ አቡጃ ውስጥ ከአንድ ሃይማኖት መምህር ጋር ተከራክሯል ወይም ኃይለ ቃል ተነጋግሯል በሚል ቅዳሜ ዕለት በደቦ ተቃጥሎ የተገደለውን ግለሰብ በተመለከተ የናይጄሪያ ባለስልጣናት ማጣራት እያደረጉ መሆኑን አስታወቁ። በናይጄሪያ ባለፉት ቅርብ ሳምንታት ውስጥ አንዲት የክርስትና እምነት ተከታይ ሴት የእስልምና እምነትን የሚያጠለሽ ወይም የሚያንቋሽሽ ንግግር ተናግራለች በሚል ከተቃጠለች በኋላ እንዲህ አይነት ክርክር የተለመደ ሆኗል። የአቡጃ ፖሊስ ሕዝብ ግንኙነት ኃላፊ ጄ ሶፈኒ አደ ለአሜሪካ ድምጽ በሰጡት መግለጫ ተቃጥሎ የተገደለው የ30 ዓመቱ አህመድ ኡስማን የአካባቢው ማህበረሰብ የጥበቃ አባል እንደነበር ገልጸዋል። የፖሊስ ባልደረባዋ እንዳሉትም ኡስማን አቡጃ ሉግቤ አካባቢ ማንነቱ ለጊዜው ይፋ ካልተደረገ የእስልምና እምነት ተከታይ መምህር ጋር ክርክር ውስጥ እንደገባና እየተባባሰ መሄዱን ነው። ከዚያም ወደ ሁለት መቶ የሚጠጉ የእስልምና ሃይማኖት መምህሩ የደቦ ደጋፊዎች ኡስማንን መደብደብ እንደጀመሩና ፖሊሶች ደርሰው ጣልቃ ከመግባታቸው በፊት እንዳቃጠሉት የፖሊስ ባልደረባዋ ተናግረዋል። በጣም አስጨናቂ የስልክ ጥሪ ደረሰን። ከዚያም ወዲያውኑ የልጉቤን አንድ ዲቪዥን በማሰማራት ምላሽ ሰጠን። በከፍተኛ ሁኔታ በቃጠሎ የተጎዳውን ተጎጂ ደርሰን አግኝተን ወዲያውኑ ወደ ሆስፒታል ወስደነው ነበር። ነገር ግን ሆስፒታል ስንደርስ ሐኪሙ ግለሰቡ መሞቱን አረጋገጠልን ነው ያሉት። በዚህ ድርጊት ተጠርጥሮ የታሰረ አንድም ሰው የለም። በመጨረሻም የመካከለኛው አፍሪካ ሪፐብሊክ እና የካሜሩን ከፍተኛ ባለስልጣናት ከመካከለኛው አፍሪካ ሪፐብሊክ የሚካሄደውን ውጊያ ሸሽተው ወደ ካሜሩን የስደተኛ መጠለያ ጣቢያዎች ሰርገው እየገቡ የሚገኙትን ታጣቂዎች በጋራ ለመዋጋት ስምምነት ላይ ደርሰዋል። የጦር መሳሪያ ዝውውርንም ለመግታት ወታደሮቻቸውን በጋራ እንደሚያሰማሩም ገልጸዋል። ባለስልጣናቱ እዚህ ስምምነት ላይ የደረሱት የመካከለኛው አፍሪካ አማጺያንና ታጣቂ ቡድኖች በድንበር ላይ የሚገኙ ከተሞችን እና መንደሮችን በመውረራቸውና ለተለያዩ አቅርቦቶች ሲሉ ጥቃት እያደረሱ ስለሚገኙ መሆኑን አስታውቀዋል። አድማጮች፣ ለዜና የተመደበው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት መሰናዷችን ጋር አብራችን ቆዩ። ጆን ግርማን በዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሁድ ምሽት ግንቦት 28 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥም ትችላላችሁ። ወደ ቀዳሚ ጉዳይ እንሻገር። ትውልድ ኢትዮጵያውያን ተሰማርተው ሙያ አሻራቸውን እየተዉ ከሚገኙባቸው ዘርፎች መካከል አንዱ የጤናው ዘርፍ ነው። በሕክምና ባለሙያነት፣ በመምህርነት፣ ተመራማሪነት አንቱ በተሰኙ ተቋማት ስር የሚሰሩ ትውልድ ኢትዮጵያውያን ገና በማድረግ ላይ ያለውን የኢትዮጵያን የጤናን ዘርፍ ይበልጡኑ ለማሳደግ ምን አይነት ሚና መጫወት ይችላሉ? በዚህና በተያያዥ ጉዳዮች ላይ ሀሳባቸውን የሚያካፍሉን እንግዳ ጋብዣለሁ ጋበስኩት ዶክተር ፍጹም ጥላሁን ነው። ዶክተር ፍጹም በሙያው የውስጥ ደዌ ሐኪም ሲሆን በኢትዮጵያ የህክምና ማህበር ውስጥ በአመራርነት ከማገልገሉ በተጨማሪ የጤና ወግ የተሰኘው ለኢትዮጵያውያን ጤና ነክ መላዎችን የሚያቀብል የሚያስተምር አውታር አጋር መስራች ነው። በተለያዩ ጊዜያት በዘርፉ ባድረጋቸው ማህበረሰብ አቀፍት ዘመቻዎችም ይታወቃል። ዶክተር ፍጹም እንኳን ወደ ስርጭታችን በሰላም መጣህ። አመሰግናለሁ። እንኳን ደህና ቆያችሁኝ። ስለጋብዛችን እጅግ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። እንግዲህ አንተና አጋሮችህ ኢትዮጵያና ኢትዮጵያውያንን በሚመለከቱ ጤና ተኮር ዘመቻዎችና እንቅስቃሴዎች አገልግሎቶች ታውቃላችሁ። በውጭ ሀገራት በተለይ እንደ ዩናይትድ ስቴትስ ባሉ ሀገራት የሚኖሩ ወጣት የህክምና ባለሙያዎች በመሰል ማህበረሰብ አገዝ አገልግሎቶች ውስጥ መሳተፋቸው አስፈላጊ የሚሆነው ለምንድን ነው ብለህ ታስባለህ? በአሜሪካም ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክሩት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት። ቀጥታ የሆነ ለምሳሌ የስኪል ትራንስፈር ወይም ደግሞ የምናውቀውን ሙያ በተለይ ደግሞ በህክምና ውስጥ በየጊዜ የተሻሻለ የሚመጡ ነገሮች አዳዲስ ነገሮችን እሱን የማሳወቅ የማስተላለፍና የማስተማር ስራ ልንሰራ እንችላለን፣ ለስራ ባልደረቦቻችን፣ ለሌሎችም እንደዚሁም በተጨማሪ ደግሞ እነዚህን መረጃዎች በቀላሉ ለህብረተሰቡ ሊደርሱ በማድረግ ማገዝ እንችላለን። ከዛም ባለፈ ደግሞ ሪሶርሶችን ሞኒተሪም ይሁን እዚህ ያሉ የተሻሻሉ አድቫንስ ሊሆኑ ቴክኖሎጂዎችን ወደዛ እንዲገቡ የማድረግ አስተዋጽኦ ልናበረክት ስለምንችል ዳይሬክት ሊመሳፋችን ብዙ ጠቀሜታ ይኖረዋል ብዬ አስባለሁ። እንግዲህ ዶክተር ፍጹም አንተና ሌሎች አጋሮች በጋራ በመሆን ሐኪሞች ለኢትዮጵያ ወይም ዶክተር ፎር ኢትዮጵያ በሚል ዘመቻ ውስጥ ተሳታፊ ነበራችሁ። ከዚያ ጎን ለጎን ደግሞ ከዶክተር ኤርምያስ ካቻ ጋር ሆናችሁ የጤና ወግ የተሰኘ አውታር መስርታችኋል። ከአንድ አመት በላይ ተሻግሯል ይሄ አውታር። እነዚህ እንቅስቃሴዎችና እነዚህ አገልግሎቶች በአሁኑ ሰዓት በምን ደረጃ ላይ ይገኛሉ? እስካሁን ድረስ ያገኛችሁት ምላሽስ ምንድን ነው? በማህበረሰቡ ዘንድስ እየፈጠሩት ነው የምትለው ጠቀሜታ ፋይዳ ምንድን ነው? የጤና ወግ በአጠቃላይ ከተመሰረተው ኦልሞስት አሁን ወደ ሁለት ዓመት ሊሆነው ነው። የጤና ወግን ስመሰረት አላማ አድርገን የተነሳ ነው አንደኛው ቮሊንተሪ ወይም ደግሞ በበጎ ፍቃድ ማገልገልን ልምዱን ማካፈል ነበረና እዚህ ያሉ ባለሙያዎች ጊዜያችን የተጣበበ ቢሆን አንድ ሁለት ምስከናቸውን እንደም እንደምን ብለው አልጣበው ማስተማር የሚችሉት ነገር ህብረተሰቡ እንዲያስተምሩ ሌሎች ደግሞ ሞቢላይዝ ልናደርግ የምንችላቸውን ሪሶርሶችን ደግሞ አዘጋጅተን ወደዛ የምንልክበት መንገድ እንድናመቻቸው የተዘጋጀ ነገር ነው ና እስካሁን በጣም ጥሩ እየሄደ ነው። በእኛ በኩል ወደፊትም ከዚህ የበለጠ ትልቅ ቦታ መሄድ የሚችል ፕሮግራም ነው ብለን ነው የምናስበው እና በተለያዩ ዘርፎች ነው ስለ የጤና ወግ ዲቴል እንመለሳለን። ዶክተርስ ፎር ኢትዮጵያ በዶክተር ምስክር እሺ ዘሰርጅን እና እሷ ያመጣቸው ምሽት ይትነበና ስ ከየጤና ወግ ጋር በመተባበር በተለይ በጉዳት በደርሶባቸው በነበሩ ጊዜ በጦርነቱ ጉዳት የደረሰባቸውን አካባቢዎች ወደ ትግራይን ወደ አፋር፣ አማራ ክልል ያሉ የጤና ተቋማት በምን መልኩ ማገዝ እንችላለን በሚል የተነሳና በዛ ጊዜ ብዙ የጤና አገልግሎት ላይ የሚውሉ እቃዎችን ከዚህ ሕዝቡ ይዘው እንዲሄድ የማበረታታት ብዙ ስራዎች ተሰርተዋልና ያም ውጤታማ ነበር ብዬ አስባለሁና በጣም አመሰግናለሁ። ስለ የጤና ወግ ወደኋላ ላይ መለስ ብለን እንጨዋውታለን። ከዚያ በፊት ግን የዶክተር ስ ፎር ኢትዮጵያ ነገር ከተነሳ አይቀር የእንቅስቃሴው አስተባባሪ ከነበረችው ዶክተር ምስክር አባተ ጋር በአንድ ወቅት አጭር ቆይታ አድርጊያለሁ። ስለ አገልግሎቱ አጀማመርና ይዘት ከነገረችኝ መካከል ቀንጨብ አድርገን የተወሰኑ ሰከንዶች ሰምተን እንመለስና ውይይታችን ይቀጥላል። ከዶክተር ፍጹም ጥላሁን ኔፍሮሎጂስት፣ የኪድኒ ዶክተር ነው። ከእሱ ጋር እና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው እና ለሕክምና ወርከርስ ዩኒቲ እና አንድነት የሚፈጥር አይነት ቮይስ ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው። ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተጋጋሚ ነገር እንዳይኖር ኤፊሽንት እንድንሆን የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ በሜሪኮ ሰፋ የሆስፒታል እቃዎች የብር ፋንድሬዝ የሚያደረግ ሰዎች እና ቮለንቲር የሚያደረጉ ሰዎችን አንድ ቦታ ሄደው እሱን ሁሉ ያሉትን ኦፖርቲኒቲዎች እንዲያገኙ ፕላትፎርም በዌብሳይታችን ሰራ። ቀደም ብለን የሰማናት ዶክተር ምስክር አባተን ነው። ዶክተር ፎር ኢትዮጵያ የተሰኘው እንቅስቃሴ አገልግሎት አስተባባሪ እንዲሁም ከመስራቾች መካከል አንዷ ናት። ዶክተር ፍጹም ወደ አንተ ልመለስ። ቀደም ባለው ጊዜ የጤና ወግ ስለተሰኘው አገልግሎታችሁና አውታራችሁ አውርተን ነበረ። በአሁኑ ሰዓት ይሄ አገልግሎት ተስፋፍቶ የሕክምና ትምህርት ማጠናከሪያዎችን መስጠት፣ የምርምር ጽሁፎችን ማወዳደር ላይ ሁሉ ደርሰዋል። የስካሁኑ መንገዳችሁ ምን ይመስል ነበረ? ከጅምራችሁ እስካሁን በደረሳችሁበት ሂደት የተማራችሁት የኢትዮጵያን የጤና ሁኔታ የህዝቡን ደግሞ የጤና ትምህርት አቀባበል በተመለከተ ያገኛችኋቸው ግኝቶች ምን ይመስላሉ? ከጀመን ጀምሮ የነበረው ሂደት ያሳየ ነገር ሐሳብና የሆነ ጥርት አለ ሰዎች ሊቀበሉ እና ሊረዱ እንደሚዘጋጁ ነው። ይህን ስንጀምር መጀመሪያ የነበርነው እኔና ዶክተር ኤርሚያስ ነበርን። ፖድካስት በማድረግ የተወሰኑ ትምህርቶችን ንስጥ የሚል ቀለል ያለ ሐሳብ አድርገን ነበር የጀመን ነው ና ከዚያ ዌብሳይቶችን በማዘጋጀት ስሜል ግን ያለው በጤናው ዘርፍ ላይ ያሉት ችግሮች በጣም ዘርፈ ብዙ ስለሆነ በየጊዜው ይህንን ብናደረግ ሰዎች ደግሞ እንደዚህ ማድረግ ከቻላችሁ ይህንንም ብንጨምር ሲሉ የእኛን ቮሉንተሪዝም የሚያሉ ሰዎች እየተጨመሩ እያደጉ ሄደው አሁን ቤዛችን ኢትዮጵያም ሆኖ እዚህም ሆኖ ነው የምንሰራው ነው። በርካታ ቮሉንተሮች አብረው የሚሰሩ አሉ። እንደውም አብዛኛው የጤና ወግ ቮሉንተርስ ኢትዮጵያን አሁን ቤዝ ያደረጉት እና ያንን በማየት ከአሁን በኋላ የምናደርገው ነገር እንደ በዘፈቀደ እንዳይሆን ተቋማዊ ነን ብለን በህጋዊ መንገድ ሬጅስተር የሆነ ፔንስልቬኒያ ውስጥ አሜሪካ ውስጥ ሬጅስተር የሆነ ነን ፕሮፊት ሆኗል እና የስራ አቅጣጫችንን ደግሞ በዋና ዋና አራት መንገዶች ከፍናቸው አስቀምተናቸዋል። አንደኛው ሄልዝ ፕሮሞሽን ወይም ደግሞ ጤናን ማስተዋወቅ ወይም ደግሞ ጤናን ፕሮሞት ማድረግ ነው እና አንድን እሱን ለህዝቡም ለስራ ባልደረቦቻችንም ነው። ሁለተኛው ደግሞ ኮሚኒቲ ኢንጌጅመንት ወይም ደግሞ ማህበረሰቡን ማስተባበርና እንዲ ለምሳሌ ብለድ ዶኔሽን ድራይቦች እንዲኖሩ ዲሴብሊቲ፣ ወይም ደግሞ አካል ጉዳተኝነት ያለባቸው ሰዎች ከጤና ተቋማት እንዳይገለሉ የሚደረጉ ኢንክሉሲቭነት ወይም ደግሞ አካታች የሆኑ የጤና ስርዓቶች እንዲኖሩ በዛ ዙሪያ መስራት። ሌላው ሜንተርሺፕ የምንለው ደግሞ ከኛ በታች የሚመጡ ጁኒየር ሜዲካል ተማሪዎችም ይሁን ሄልዝ ፕሮፌሽናል በምን መልኩ የሌሎችን መንገድ እያዩ የተሻለ መንገድ እንዲወስ በከሬሪያቸው በስራ እድገታቸው ይሁን በአጠቃላይ በስራቸው ውስጥ የተሻለ ነገር እንዲሆኑ ሜንተር ማድረግ ጋይደ ማድረግ አንዳችን ከአንዳችን የምናመራርበትን ሜንተርሽፕ ፕላትፎርም ክሬት አድርገናል። አሁን በየሶስት ወሩ ሰዎችን እንቀበላለን። በአንድ ሶስት ወር ውስጥ ሁለት መቶ በላይ ሰዎች ኢንጌጅ እያደረግን ነው የምንሄደው። ሌላኛው ሜዲካል ኢዲኬሽን ነው እሱ ይሄ ሌክቸሮችን መስጠት እና ደግሞ በቅርብ ደግሞ የምንጀምረው ሪሰርች እና ኳሊቲ ኢምፕሩቭመንት ፕሮጀክቶች አሉ። የተወሰኑ የተወዳደሩ ሰዎችን የሚያሳዩትን ሪሰርች ወይም ደግሞ ኳሊቲ ኢምፕሩቭመንት ፕሮፖዛላቸውን አይተም ግራንት ማድረግ ያንን ነገር እንዲሰሩበት እንዲገፉበት፣ በፋይናንሻሊ የመደገፍ ፕሮግራሞች አውጥተን በዚህ አመት የሚጠቃለል ይሆናል። ሜዲካል ተማሪዎችን ደግሞ የሕክምና ጽሁፎችን እየጻፉ እንዲወዳደሩ እያደረግን ኦልሬዲ እሱ ሁለት አመታት ገነዋል። በጣም ውጤታማ ነበረ። የሚኒስትር ፈዝልት አፕሮቫል ያለው ባለፈውም ወዳዙ ያሸነፉን ተማሪዎች ከዶክተር ሊያጋ ሆነን ነበረ ሽልማትም የሰጠናቸው ናቸው ነው በእነዚህ አራት አምስት ዋና ዋና አቅጣጫዎች ጥሩ ማሬ ዘናል ብዬ አስባለሁ። መልካም። ዶክተር ፍጹም ወደ ቀጣዩ ጥያቄ ከመሻገር በፊት የጤና ውገ የተሰኘው አውታር ስራ በጀመረበት ሰሞን ከአገልግሎቱ አጋር መስራቾች መካከል አንዱ የሆነው ዶክተር ኤርሚያስ ካቻ ከተናገረው በጥቂቱ አስደምጠን ወደ ውይይታችን እንመልሳለን። በሳምሳ ረፍት ሲኖረኝ እንዲሁም በረፍት ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉና በአማርኛ ለኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶችን አያለው እና ለምን እኔ የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ የሚል ሀሳብ ነው ይህንን ነገር የጀመርኩት እና ፍጹምንም ሄጄ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው። ዶክተር ኤርሚያስ ካቻ ነው የሰማ ነው የጤናው የተሰኘው አውታር አሁን ደግሞ ተቋም ሆኗል ተባባሪ አጋር መስራች ነው። ወደ ዶክተር ፍጹም ወደ አንተ ልመለስና ብዙ ባለሙያዎች በችሎታዬ እኔም የሆነ ነገር ማድረግ እፈልጋለሁ፣ በልምዴ የሆነ አውታር የሚሳካለት መርሃ ግብር መዘርጋ ትፈልጋለሁ ይላሉ። ነገር ግን ስለ እንዲሁም ደግሞ ውጤታማ የሚሆንበትን መንገድ በማወቅና እሱን በመሞከር ጉዳይ እርግጠኞች አይደሉም። እርግጠኝነትን እንዴት ማምጣት ይቻላል? እንዴትስ ነው መጀመር የሚችሉት? ከእናንተ ልምድ ተነስተስ የተወሰኑ ምክሮችንና ሀሳቦችን አቀብለን። ያነሳው ጥያቄ በጣም ኢምፖርታንት ነው፣ በጣም አስፈላጊ ነው። ለምንድነው ብዙ ነገሮች ይጀመሩና ይቋረጣሉ? እና ይህንን ፕሮግራም ስንጀምር የኔም የዶክተር ሚያስንፍራቸው የነበረው ሌሎች ጊዜ ተጀምረው እንደሚቀሩ ነገሮች እንዲሆን አንፈልግም። ጊዜያችንን ወይም እንትናችንን ሪሶርስ የምናወጣበት ነገር ከሆነ ቀጣይነት ያለው ስትራክቸር ያለው ነገር እንዲሆን እንፈልጋለን ብለን ነው የጀመርነው እና ዋናው ለዛ የሚያስፈልገው ፓሽን አለ። ፓሽን ማለት ያው ይህን ነገር ማድረግ ፈልጋለሁ የሚለው ስሜታችን ነው። ፓሽንን ከዲሲፕሊን ጋር ካላያያዝነው፣ ዲሲፕሊን ማለት በየቀኑ ለዛ ነገር ለሚያስፈልገው ነገር የሆነ ነገር መስራት፣ አንድ ጊዜ ሰርቶ ዞር ማለት አይደለም። በየጊዜው ክትትልና የሚያስፈልገው ነገር ላይ መጨመር ያስፈልጋል። እና ዲስፕሊን ካለው ነገሮች ይሳካል። ስለዚህ የጤና ወቅ ከጀመረበት እስካሁን ለመቀጠል ይቻሉ ባለው ዲስፕሊን ብዙ ቅዳሜና እሑዶች እዚህ ነገር ያው ጊዜያችንን ማጥፋት አለብን፣ ግን ውጤታማ እንዲሆን እስካሁን ድረስ እንዲቀጥል አድርጓል። ፍጹም ለበርካታ ዓመታት ፔንስልቬንያን ጨምሮ በተለያዩ የዩናይትድ ስቴትስ ከተሞች በሕክምና ባለሙያነት አገልግለሃል። በሥራ ልምድህ በእስካሁን ቆይታ አሜሪካውያን ሲተገብሯቸው ያየሃቸው ኢትዮጵያውያንም ይዋሳቸው በሀገራቸው ቢሞክሯቸው ከምትላቸው ከጤና ጉዳይ ጋር የተያያዙ ሀሳቦች፣ ፍልስፍናዎች ሊሆን ይችላሉ ወይንም ደግሞ የቴክኖሎጂ ውጤቶች መካከል ስለተወሰኑት እስቲ ንገረን። መጀመሪያ አንድ ትኩረት ተደርጎ እንዲሰራበት ብንፈልገው ምናልባት ወደ ህክምና ተቋማት ስንመጣ ሐኪሞች እና በታካሚዎች እና በፋሚዎች መካከል ያለው ንግግር እዚህ በጣም ሪስፔክትፉል በደንብ ኢንፎርሜሽን እንሰጣለን መረጃ እንሰጣለን። በዚህ ምክንያት ታመመ እንደዚህ ነው የሆነው በዚህ ቀን ወደ ቤት ሊሄድ ይችላል፣ የምንሰጠው መድኃኒት እንደዚህ እንደዚህ ነው የሚለውን አይነት በደንብ በዝርዝር ነው እና ያ ኮሚኒኬሽን ጋፕ በጣም ያለ ይመስለኛል። አንድ በጣም መሳፍ አለብን ብዬ ማስበው ብዙም ሰው እኛ ገር አለው ጥሩ ነገር ቢሰራም እምነት የሚያጎልበት ኮሚኒኬሽን ላይ ብዙ አንሰራም። መጥቶ በቃ ታክሞ ይወጣል እና ከሀኪሞች ወይም ከጤና ባለሙያዎች የሚሰጠው መረጃ በጣም ጋፕ ስላለው መስራት ያለብን ነገር ታካሚዎቻችንን ወይም ደግሞ የታካሚዎች ቤተሰቦች በደንብ መረጃ የመስጠት ባህል በደንብ ቢዳብር ደስ ይለኛል። በትምህርት በኩል ጥሩ ትምህርት አለ። እዚህ ሀገር መጥተው የሚሰሩ ኢትዮጵያ ባለሙያዎች በደንብ ሰክሰስፉል ናቸው። ብዙ ቦታ ላይ ውጤታማ ሲሆኑ እናያለን እና የህክምና ትምህርቱ ጥሩ ከሚባሉት ነገሮች አንዱ ነው። ምናልባት በቅርብ ጊዜ ከብዛት አኳየ እንደዚህ አይነት ችግሮች ሊኖሩ ይችላሉ ግን ብዙ ጊዜ ወደዚህ የሚመጡ ኢትዮጵያ ባለሙያዎች በሚሰሩበት ቦታ ውጤታማ ናቸው። ቴክኖሎጂን በተመለከተ ብዙ ጋፖች አሉ። በእርግጥ ግን ህክምና ላይ የሚያስፈልጉት ዋና ዋና ቤዚክ ነገሮች ከተሟሉ ቴክኖሎጂ ማሟላት ይቻላል ባይኝና አንድ እኛም የምንሰራበት አንድ ነገር ብዙ ሜንተርሽፕ ፕሮጀክትም ካዘጋጅንበት ነገር የኮሚኒኬሽን ክፍል ነው። እና ሰዎች እምነት እንዲያድርባቸው እዛም በሚደረግላቸው ነገር ደስተኛ እንዲሆኑ የመጀመሪያ ዋ ነገር ኮሚኒኬሽን ነው። ክሱ ላይ መስራት አለብን። ልንሰራም ልንሻሻል እንችላለን ብዬ እጅግ በጣም አመሰግናለሁ። ዶክተር ፍጹም ጥላሁን ትውልድ ኢትዮጵያውያን የኢትዮጵያን የጤና ዘርፍ ይበልጥ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለው እና በተያያዥ ጉዳዮች ላይ ሀሳብህን ስላቀበልከን በእጅጉ አክባሪነት በጣም እናመሰግናለን። መልካም ቀን ይሁንልህ። በሌሎች ጉዳዮች በሌላ ቀን ሌላ ውይይት ላይ እንደምንገናኝ አስባለሁ። በጣም አመሰግናለሁ። በአድማጮች ስም በጣም አመሰግናለሁ ነ ስለጋበዝከኝ። መልካም ምሽት ለሁሉም አድማጮች። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። እዚህ ጋር በሙዚቃ አረፍ እንበል። አዲስ ለግሰ በቅርቡ የለቀቀው ጥዑም ዜማ ነው። እንጃ ይሰኛል

I'm <laughs> <laughs> I'll <speaking in foreign language> You I'm just not to know ከአሜሪካ ድምፅ ጋር ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። ቀጣዩ ዘገባ ደግሞ የተጎዱ ሴቶችን መንፈስ ስለሚያድሰው የደስታ መንደር ይነግረናል። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ሕመም ያገገሙ ሴቶች ቀጣይ ሕይወታቸውን ለመምራት የሚያስችላቸውን የሥነ ልቦናና የሥራ ፈጠራ ሥልጠና ያገኛሉ። ሥልጠናው ሕይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞቹ የራሳቸውን ሕይወት ተሞክሮ በማገራት ህዝቱላን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በአረንጓዴ የተሸፈነው የማዕከሉ ገጽታ በቆይታቸው መንፈሳቸው እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ሕክምና ያደረጉ ሴቶች የሥነ ልቦና ሕክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ

አሁንም ቢሆን ከሀገሬ ላይ ደሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም ርስት ለማነሳሳት ነው ሙከሬ። እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅናት የሆነችው መልካም የፌስቱላ በሽታን ስለ መከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተመስገን። እኛ በሶስቱ ወራችን ድነናለን። የማዝም ሀያ አመት ሀያ አምስት አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወዳጄ ነው ብዬ የቀረብኩ ሰው የጠላኝ ሰዓት አለ። ለዕለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ያለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝምሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከየት ታሽገው እንዳይሞቱ ለማስተማር ቅደል አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሁኖ ይቀራል? እርስ በርሳችን ለምን አንማማርም? እርስ በርሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፋ አይበቃንም? ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ እመቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች በአደገኛ ሚጥ ፔስት ላጋጠመኝ ሲያጋጥመኝ እኔ አላውቅም ነበረ ይሄን ህክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫ ያለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንክባከ ከዛ ታከምኩ ዳንኩ ከዳንኩ በኋላ አራት ዓመቴ ነው። በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ድሮም ነበረ ዶሮ ነበረ፣ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅያል። እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ። በልጅነታቸው ባጋጠማቸው የፌስ ቱላ ህመም ምክንያት ሕክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋል ና ሌሎች የፌስቱላ ታማሚዎች ሕክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ። ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህርዳር አምጥቼ አስገብቼ አምባሳደርነት ተሾሜ እነሱን አሰልጥኛለሁ እንትን ብያለሁ አሳክም ያለሁ ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ። አራት ሁላ እድሜያቸው ከሀምሳ እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠንን ያለነ ያሉትም፣ አሰልጣኞችም ጥሩ ናቸው፣ እያካፈሉን ነው። እኛም እውቀት እየወሰድን ነው ደነዛ ው ለመስራት ነው እኛ እቅዳችን ማለት ነው። ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባ ሶስት የሚሆኑ ሰልጣኞች አሉ። ከሀረር፣ ይርጋለም መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ። ሰልጥ ነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፊስቱላ ታካሚዎች መሆናቸው፣ ምንም አይነት የገቢ ምንጭ የሌላቸው፣ ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን ወተት ልማትትን እሱንም አብረው ጎን ለጎን ማስጌድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ፣ ውመን ሶፒ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም። እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነውና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የሥራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። ሕክምና ያው እየተከታተሉ ነው። አሁንም ግን ያው የሕክምናውን ጨርሻ ያለው ያው እዚህ ነው ያለሁት። አየሩም ቆንጆ ነው። ስሜቴ ምንም ገልጬማል። ዘልቀው ምን አሁን ከዚህ ውስጥ የተቀመጥኩ አስራ ዘጠኝ አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደግኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት። በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች። እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል፣ እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው፣ እዛ ምትንላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ ሰባት ሰዓት አካባቢ ተሰባስመው ምሳቸውን ከበሉ በኋላ እዛ ጋ ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወክ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረግ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበሩ ዌቲንግ ፔሽንቶች የነበሩት። እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽንትን ይላሉ፣ እጅ ስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸው ቶሎ ይላመዳሉ። በዋናነት ከፌስቱላ ሕመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብዓቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ሕክምና ማዕከል በግብዓትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሀሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር። ኬኔዲን፣ ለቀደመው ዘገባ በእጅጉ እናመሰግናለን። በማዳመጥ ላይ ያላችሁ የአሜሪካ ድምፅ ነው። ገና በሁለት ዓመት ዕድሜዋ ወደ ዩናይትድ ስቴትስ በመጓዝ ኑሮዋን በዚያ ያደረገችው ቅድስት ተስፋዬ ሕክምና ጠና ሲሆን ኢትዮጵያ ውስጥ ለስድስት ወር አገልግሎት መጥታ በዚያው ለመክረም ቆርጣለች። ቅድስት የነሄል የተሰኘ ከስነ ተዋልዶ ጋር የተያያዙ ዕውቀቶች የሚገበዩበት የወሊድ መከላከያና ሌሎች መድኃኒቶች የሚገኙበትና ከሕክምና ባለሙያዎች ጋርም የሚወያዩበት የስልክ መተግበሪያና የጥሪ ማዕከል አሰናድታለች። ኤደን ገርመው ከየነ ሄልዝ መስራች ቅድስ ተስፋዬ ጋር ቆይታ አድርጋ ተከታዩን አሰናርታለች። ኢትዮጵያውያን ሴቶች የሀገሪቱን ግማሽ የሚሆነውን የህዝብ ቁጥር የሚይዙ ሲሆን ከእነዚህ ውስጥ ሀያ ሰባት በመቶ የሚሆኑት በ አስራ ስምንት አመታቸው ሌሎች አርባ በመቶ ዎቹ ደግሞ በ አስራ ዘጠኝ አመታቸው የመጀመሪያ ልጃቸውን እንደሚወልዱ የኢትዮጵያ የህዝብ ጤና ጥናት መረጃዎች ይጠቁማሉ። እነዚህ ሴቶች ታዲያ ያላቸው የስነ ተዋልዶ እውቀት ከሳህራ በታች ካሉ ከሌሎች ሀገራት ሴቶች አንጻር እምብዛም ነው ትላለች፣ ይህን የኔሀል መተግበሪያ መስራችና ስራ አስኪያጅ ቅድስት ተስፋዬ። የኔሀል አሁን ገና አዲስ ነን፣ ገና ኤርሊ ስቴጅ ስታርታፕ ነው የምንባለው። ግን ጥናታችን ኦልሞስት ከአንድ አመት በላይ የሚፈጀብን ለማወቅ ኤግዛክትሊ ማን ማንን ለማገልገል እንደምንፈልግ፣ በምን መንገድ ብናደርገው ነው የሚጠቅመው የተሻለ የሚሆነው የሚለውን ነገር በደንብ ጥናት አጣጥተን ነው እየመጣ ነው። ጥናቱን ስናየው ኢትዮጵያ ምቻለ ለሚያየ ነው ከሳብ ሳህራን አፍሪካ ውስጥ ምን አይነት የሚጎል የትምህርት ወይም የእውቀት ሊቨል አለ ብለን ስናይ፣ ከሳብ ሳህራን አፍሪካ ኢትዮጵያ ዝቅተኛ ስኮር ያመጣው በኖሌጅ ላይ ኢትዮጵያኖች ሴቶች ነበሩ። ከሌላ ቀር እንደ ከኬንያ፣ ከዩጋንዳ፣ ከታንዛኒያ፣ ከጋና ስናይ እና ይሄ አንደኛ ነገር የሚያስደነግጥ ነው። ይሄ የሚያክል ሽን ኖሮ ሴቶቹ ብዙ ነገር አለማወቃቸው ብዙ ጤናቸውን እየጎዳ እንደሆነ። ሁለተኛ ነገር ደግሞ ኢትዮጵያ ላይ ሀያ አራት ነጥብ አራት ፐርሰንት ሴቶች አሉ። አድመት ሚድ ያላቸው ይሄ ምን ማለት ነው? ሀያ አራት ነጥብ አራት ፐርሰንት ቤተሰብ እቅድ ያስፈልጋቸው ፖላት ወይም ኢንፎርሜሽን የላቸውም እና አይጠቀሙም የሚያስፈልጋቸው ነገር። ስለዚህ ይሄ ምን እያደረገ ነው? ፈርቲሊቲ ሬቱን በጣም ሀይ እያደረገው ነው። ሴቶች ባይፈልጉትን እርግዝና እርግዘው እየወለዱ ነው። ያው እንደምናውቀው ደግሞ እንደዚህ ሲሆን ብዙ ልጆች ከቤተሰብ ውጭ ተወልደው ወይም የጎዳና ላይ ህይወት እንደሚኖሩ እያየን ነው። ይሄ እንዳለ ችግር ስለሆነ በእነዚህን እንደ ዋና ነገር አይተን እንዴት አድርገን ነው ፕሮፐርሊ አንድ ሰው ጀማ ሲፈልግ ቀድሞ እንዲያቅድ ቅቅድ እንዲያወጣ የሚያስፈልገው መድኃኒት ካለ እሱ እንዲጠቀሙ፣ እርጉዝ ከሆኑም እና ወይም ልጅ መወር ካልፈለጉ ደግሞ ፕሮፐርሊ ምን ማድረግ እንዳለባቸው የሚለውን ትምህርቱን በዛ ሼፕ ያደረገ ነው። ሴቷ ራሷ ምርጫዋ የእሷ እንዲሆን ሁሉ ነገሯን ራሷ ላይ እራሷ ምርጫ እንዳላት እና የሚያስፈልጋትን ነገር ደግሞ ራሷ አውቃ ተምራ የሚጠቀመውን ነገር መጣ ልትጠቀም የሌለው ሀገሮች። ይህንን ህልም ይዛ የተነሳችው ቅድስት ተስፋዬ ገና በልጅነቷ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገች ሲሆን ኢትዮጵያ ውስጥ ለስድስት ወር ያህል አገልግሎት መታ በዛው መቅረቷን ትናገራለች። የመጀመሪያ ዲግሪዋን በማህበረሰብ ጤና ሳይንስና ዓለም አቀፍ የጤና ተግባቦት እንዲሁም ሁለተኛ ዲግሪዋን ደግሞ የሕክምና ትምህርት መርሃ ግብር ቀረጻ በዩናይትድ ስቴትስ ሰርታለች። ቅዱስ የኔ ሄልዝ የሚል ተቋም የከፈተች ሲሆን በዋናነት ተቋሙ ሊሰጣቸው ስላሰባቸው አገልግሎቶች እንዴት አስረዳለች። ዋናው ቅዳችን የኔ ሄልዝ ላይ የሴቶችን ስነ ተዋልዶ ጤና ማሻሻል ነው። ቴክኖሎጂ ጠቀምን። በሞባይል ስልክ የተሰራ አፕሊኬሽን ሴቶችን አክሰስ እንዲያገኙ ያስፈልጋቸውን መድኃኒቶች የተለያዩ እየሰራ ነው ያለ ነው። አሁን አንደኛው ነገር እኔም እንዳልኩሽ ሐኪም ቤት ውስጥ ነበር ምሰራው ጤና ላይም ብዙ ነገር ፍላጎቱ አለ ለመስራት እና ጳውሎስ እያለው እራሱ ብዙ ችግሩን ሴቶች ላይ በጤና በኩል ያለውን አየዋለው። ሴቶች አርግዘውም ሲመጡ መድኃኒትም አለመኖሩ ትንሽ ነገር ባለማግኘታቸው እንደሚቸገሩ ቀጥታውን ላይ ነበር። ሁለተኛ ነገር ደግሞ ራሴም ሴት ነኝ

ግን ደግሞ ስቲግማም አለው በሶሳይቲ ያለው ስቲግማ ሴቶች የሚያስፈልጋቸውን ነገር እንዲያገኝ ያደርጋል። ስለዚህ በዛ ምክንያት ለምን ራሴ ድረሰዎች ከሆነ ለምን አንድ ነገር ማድረግ አንችልም እኛ ሁላችንም የጤና ባለሙያ ስለሆነ የሆነ ለውጥ ቁረት እንችላለን ብለን ጥናት ከዛ ወደ የኔ ሀውዝን እንድንሰራ አደረገ። የኔ ሄልዝ በስድስት ቋንቋዎች እንደሚሰራና ከዚህ በተጨማሪም ከስልካቸው መተግበሪያውን ማውረድ ለማይችሉም ከማሪስቶፕስ ጋር በመሆን በቀጥታ የስልክ ትሪ በመቀበል አገልግሎት እንደሚሰጥም ቅድስት ታስረዳለች። ሞባይል አፕሊኬሽንን እንድንሰራ ሰርተን ቴስት እንድናደርገው በደንብ ለሴቶች እንዲጠቀሙ ተደርገው እንዲሰራ አደረግን። እሱን አሁን ጨርሰን አሁን ደግሞ ወደ ሙሉ ለሙሉ ኦፕሬሽን ለመግባት ነው እቅዳችን። ገና ሙሉ ለሙሉ አልጀመርም ኦፕሬሽን። ግን ዋናው እቅዳችን እንዳልኩሽ ለሴቶች አክሰስ ትምህርት እና ሰፖርት ላይን ለመስጠት ነው። እና ሶስቱ ነገር ምንድን ነው? የሴቶች እውቀትን ስለጠቃቸው ከዚ ሰጢናቸው የሚያጠናክር ፖርታል አለ አፕሊኬሽን ላይ። ከዛ ደግሞ ልክ እንደ ፋርማሲ የዲጂታል ፋርማሲ አለው አፕሊኬሽን ላይ ሴቶች እዛ ላይ ገብተው የሚፈልጉት መድኃኒት ካለ የሚያስፈልጋቸው እቃ ካለ ከዛ ውስጥ እንዲገዙ ያደርጋል። ሾፒንግ፣ ኦንላይን ሾፒንግ ያደርጋሉ። ሶስተኛው ደግሞ ከሜሪ ስቶፕስ ኢንተርናሽናል የሚባል ትልቅ ምታለ እዚህ ሴቶች ላይ የሚሰራ ኢትዮጵያ ውስጥ እና ከእነሱ ጋር በመተባበር ኮል ሴንተራቸውን መጠቀም ስለ ሴቶች ሞባይል ስልክ የላቸው ካሉ ወይም በስልካቸው መጠቀም ካልቻሉ ደውለው ጠቄ ካላቸው መጠቅ ይችላሉ። የነርስ አገልግሎት ካስፈለጋቸው በስልክ እሱ ማገት እንዲችዱ ነው የምናደርግ ያለ ነው። የኔ ሄልዝን ለማቆም ሆነ በተጨማሪ ሴቶች ላይ ያሉትን የመረጃና የመድኃኒት እጥረት ችግሮችን ለመፍታት ይህንን ድርጅት በምታቋቋምበት ጊዜ ያጋጠሟትን ተግዳሮቶች ቅድስት እንዲትዘረዝራለች። ነገር ስንጀምረው እስካሁን ድረስ ያየ ነው አንደኛ በሞባይል አፕሊኬሽናችን ዋናው ሰርቪሳችን ይሄ መሆኑ እና ኢትዮጵያ ላይ ደግሞ የፖሊሲ ላንድስኬፑ ዲጂታል ላይ እና ዲሊቨሪ ላይ በተለይ ሴቶችም አሁን የሆነ ነገር ሲያዙ ቤታቸው ድረስ ለማድረስ ምንፈልጋለን። በዴሊቨሪ እና ይሄ የዴሊቨሪ እና የዲጂታል መጠቀሙ የፖሊሲ ፍሬምወርክ ገና በጣም አይደለም ኢትዮጵያ ውስጥ በፋርማሲቲካል ሰፕላይ። ስለዚህ ትልቁ ቻለንጅ እንዴት ብለን ነው ፖሊሲ፣ ያው እንዴት አድርገን ነው አዲስ ነገር ስለሆነ እሱን ነው በመንግስት በኩልም እንዲፈቀድ ማድረግ። ሴቶቹ የሚጠቀሙ አዲስ ነገር ስለሆነ ኢንፎርሜሽን በደንብ ዲስትሪቢውት ማድረጉ ቻለንጅ ነበረ፣ ግን አብረን ከጤና ጥበቃ ጋርም ከተለያዩ አካሎች ጋር መወያየት እና እየሰራን ስለሆነ ያግዞናል ለማስተካከል የኔ ሄልዝ ሴቶች የንጽህና መጠበቂያዎችና እንደ ቫይታሚን ያሉ ሌሎች ቀለል ያሉ መድኃኒቶች የሚያገኙበትን አካባቢ የህክምና ጣቢያ መረጃዎችን ና ከስነ ተዋልዶ ጋር ተያይዘው ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት እንደሆነ ና ከሳምንት በኋላም በሰፊው ስራ እንደሚጀምር ቅድስት ተስፋዬ አስታውቃለች ከአሜሪካ ድምጽ ለተጠናቀረ ዘገባ አይደንገረመው ከዋሽንግተን ዲሲ የአሜሪካ ድምፅ የእሁድ ምሽት ዝግጅት ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። ከኢትዮጵያ ወደ ዩናይትድ ስቴትስ ስንመለስ በዩናይትድ ስቴትስ በሚገኙት ስታንፎርድና ፕሪንስተን ከፍተኛ የትምህርት ተቋማት የሚያስተምሩ መምህራን በጋራ ያካሄዱት ጥናት ነባር ተወላጆች ከሆኑ አሜሪካውያን ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች በትምህርታቸው ለስኬት እንደሚበቁ ያሳያሉ። ወላጆቻቸው በስደት የመጡ ተማሪዎችም እናትና አባቶቻቸው ከሀገራቸው ይዘውት በሚመጡት የትምህርት ደረጃና ልምድ ምክንያት በትምህርታቸው የተሻለ ድጋፍ እንደሚያገኙም አመላክተዋል። ይህ ምን ያክል እውነት ነው ስትል ስመኝሽ የቆየ በትምህርታቸው ስኬት የበቁ ትውልድ ኢትዮጵያውያንና ኢትዮጵያውያንን ለማሳያነት አነጋግራለች። ሮቤል ልዑል ሰገድ ላለፉት ስድስት ዓመታት የሁለተኛ ደረጃ ትምህርቱን ከተከታተለበት የፎርክ ዩኒየን ወታደራዊ አካዳሚ ባለፈው ሳምንት ሲመረቅ በትምህርቱ ከፍተኛ ውጤት ከማስመዝገብ በተጨማሪ የተመራቂ ተማሪዎቹን ወክሎ ንግግር አድራጊም ነበር። በመጀመሪያ ዛሬ እዚህ እንድቆም የረዳችኝን እናቴን እግዚአብሔር ስለሰጠኝ አመሰግነዋለሁ በፉማ በነበረኝ የስድስት ዓመታት ቆይታ ይዣቸው የተጓዝኳቸውንና በሕይወት የምኮራባቸውን እሴቶች እንድቀርጽ የረዱኝን ቤተሰቦቼን እንዲሁም ጓደኞቼን ስለሰጠኝ አመሰግነዋለሁ። ሮቤል በትምህርት ቤት ቆይታው የሚታወቀው በጎበዝ ተማሪነቱ ብቻ ሳይሆን በትምህርት ቤት ውስጥ በነበረው የአመራር ብቃትና ከትምህርቱ ጎን ለጎን በሚያደርጋቸው ተሳትፎች መሆኑን መምህራኖቹም ይመሰክራሉ። እዚህ ትምህርት ቤት ውስጥ ማስተማር ከጀመርኩ ከሶስት ዓመታት በኋላ ነው ሮቤል ወደዚህ ትምህርት ቤት የገባው። የሚወደድ የሰባተኛ ክፍል ተማሪ ነበር። ስነ ጥበብና ቲያትርን አስተምሮ ያለው በእኔ ክፍል በመማሩ ደስተኛ ነበርኩ። ከትንሽ ልጅነት ወደሚከበር ወደሚወደድና ኃላፊነት ወደሚሰማው ወጣትነት ሲያድግ ማየቴ ከምኮራባቸው ነገሮች አንዱ ነው። በአሜሪካን ሀገር የሚገኙት ስታንፎርድና ፕሪንስተን ከፍተኛ የትምህርት ተቋማት በጋራ ያጠኑት ጥናት ልክ እንደ ሮቤል ከየትኛውም የዓለም ክፍል በስደት ወደ አሜሪካን ሀገር ከመጡ ወላጆች የተወለዱ ወይም በቀጥታ በስደት የመጡ ተማሪዎች ከአሜሪካዊ ወላጆች ከሚወለዱ የተሻለ በትምህርታቸው ለስኬት እንደሚበቁ ያሳያል። እንደ ምክንያትም ስደተኞች ከሀገራቸው ይዘውት የሚመጡት ዓላማ ጽናትና የትምህርት ደረጃ እንደ ምክንያት እንደሚጠቀስ ያስቀምጣል። የሮቤል እናት ወይዘሮ የትናየት እሳቱ እንደ አውሮፕያን አቆጣጠር በ1987 በስደት ወደ አሜሪካን ሀገር ከመጣች በኋላ በትምህርቷና በሙያዋ የተሳካላት ሲሆን ከሮቤል በተጨማሪ ታላቅ ወንድሙንም ለተመሳሳይ ስኬት እንዴት ማብቃት እንደቻለች እንዲት አስረዳለች። የእኔ ልጆች ጋይድ ያደረግኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጭ የሚፈልገው ነገር ምን እንደሆነ ተረድቼ ወደ ወደ የሚፈለገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የምንፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ። ነገር ግን እነሱን ለመጨበጥ የምናልፍባቸው መንገዶች አሉ። እነዛን ለማድረግ ፈቃደኛ ስንሆን ብቻ ነው የምንጨብጠው እንደ ውጭ ሀገር ዜጋ እንደ ሁለተኛ ዜጋ እንደ ጥቁር ሕዝብ ልናሸንፍ የምንችለው ሁለቴም ሶስቴም ደግመን ደግመን ደጋግመን ሰርተን በማሸነፍ በማሳየት በማረጋገጥ ብቻ ነው እንጂ እኔ ከዚ ጋር ነው የመጣሁት ከሌ ከዛ ነው የመጣው ይችለዋል ምናም ብለን በመናገር ብቻ ሳይሆን ስራ እንደሚያስፈልገውና ወርክ ኤቲክሱ ላይ ነው። እኔ ብዙ ነገሮች ከታች ጀምሮ ስታስዣቸው የእነሱ የሆንና ኖርማል ነገር መስሏቸው ሁልጊዜ አንድ ነገርን ሲመኙ የሚጠበቀውን ከነሱም አብረው እንዲያዩ ታድርግ ያለው ይህ ጥረቷ ተሳክቶ ዛሬ ልጆቿ የደረሱበትን ስኬት ስትገልጸው ታዲያ እጅግ በጣም አርኪ ነው ትላለች። የመቶ ሀያ ሶስት አመት እድሜ ያለው ትምህርት ቤት ውስጥ ነው ሁለቱንም ልጆች ወይም ከሰባተኛ ክፍል ጀምሮ ፕራይቬት ስኩል ነው ያስተማርኩትና ትምህርት አሰጣጡም የተለየ ነው። በዛ ሁኔታ ውስጥ አልፈው ልጄ የመጀመሪያው ከኢትዮጵያውያኖች ዝርያ ውስጥ ያንን ትምህርት ቤት ሊደር ሆኖ አስተዳድሮ ከሶስት መቶ በላይ ተማሪዎችን ቀርጾ የወጣበት ጊዜ ነው። በአስራ ስምንት አመቱ ከኢትዮጵያን ሄሪቴጅ ለመጀመሪያ ጊዜ በነምበር ዋን ሊደር ተብሎ በነምበር ዋን ስቱደንት ፍሮም ደ ኢንታየር ስኩል ሆኖ የወጣበት ጊዜ ነው። ሌላኛው ልጆ የሀያ አንድ አመቱ ደግሞ በመቶ ሀያኛው አመቱን ትምህርት ቤቱ ሴሌብሬት ሲያደርግ ለመጀመሪያ ጊዜ ከኢትዮጵያዊ ሄሪቴጅ ግራጁዌት ያደረገ ነው። ሁለቱም በራሳቸው አንደኛው አንደኛው ወይም የመጀመሪያ የመጀመሪያ ሆነው የወጡባቸው ነገሮች አሉ። ወይዘሮ የትናይት ለራሷም ስኬት ሆነ ልጆቿ ዛሬ ለደረሱበት የትምህርት ደረጃ መሰረት የሆናት በኢትዮጵያ ስታድግ በቤተሰቦቿ ውስጥ ለትምህርት ሲሰጥ ያየችው ዋጋና ወደ አሜሪካን ሀገር ከመጣች በኋላ በኖረችበት ኅብረተሰብ ትልቅ ቦታ ለመድረስ ትምህርት ያለውን ቦታ በመረዳቷ እንደሆነም ትገልጻለች። በጣም ረድቷል። ከአባቴ ጀምሮ የአዲስ አበባ ዩኒቨርሲቲ ምሩቅ ስለሆነ ቤተሰቡ በትምህርት ያምራል። ትምህርት ቤት ውስጥ ገብተው ትምህርታቸውን የጨረሱ ሰዎች ናቸው በቤተሰባችን ውስጥ ያሉት እንጂ ትምህርት ቤት አልሄድም ብሎ የሚያልሄደ ሰው የለም። አካባቢ ያሉት ሰዎች ናቸው ለእኔ ህይወት መለወጥ ኮንትሪቢት ያደረጉት እኔም አይቻቸው እንድለወጥ። ከዛም አልፌ ደግሞ ያለፍኩባቸው ነገሮች ያንን እነግራቸዋለሁ። አንዳንዱ እንዴት ከባድ እንደነበረ እስቲል ደግሞ ጥቁር ሰዎች መሆናችሁን እንዳትረሱና ጥቁር በመሆናችሁ ደግሞ ስቲል እኔ ሜይ ቢ አራቴ እጥፍ ማሳየት ካለብኝ እናንተ ሁለቴ ማሳየት ሊኖርባችሁ ይችላል። ለምን መስራት እንዳለባችሁ ማወቅ አለባችሁ። ምንም የሚሰጣችሁ ነገር የለም። ኢቨን አቺ ባርጋችሁ እንኳን ወደኋላ ልትቀሩ ደሞዝ ላይ ጨመርላችሁ ሁሉ ይችላል። ምክንያቱም እኔ ኤክስፔሪየንስ ያደረኩት እንደምነግራቸው፣ ከቅርብ ጊዜ ወዲህ ሁለቱ የአሜሪካ ፓርቲዎች ከሚከራከሩባቸው ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኞች ወደ አሜሪካ ሲመጡ ሸክም እንደሚሆኑ፣ ለወንጀል መጨመር ምክንያት እንደሆኑና የመሳሰሉ ክሶች ይቀርቡባቸዋል። የስታንፎርድና ፕሪንስተን ትምህርት ቤቶች ጥናት ግን የሚያሳየው እውነታው ተቃራኒው መሆኑን ነው። በኢትዮጵያ የመጀመሪያና ሁለተኛ ድግሪያቸውን ተምረው ዶክትሬት ድግሪያቸውን ለማግኘት ወደ አሜሪካን ሀገር ዩኒቨርሲቲ ኦፍ ኦሪገን ያቀኑትና አሁን በሚኖሶታ የሚገኘው ሀምሊን ዩኒቨርሲቲ የኮሚኒኬሽን የትምህርት ክፍል ረዳት ፕሮፌሰር ሆነው የሚያገለግሉት ዶክተር እንዳልካቸው ጫላ በተለይ ስደተኛ ተማሪዎች ለምን ስኬታማ እንደሚሆኑ እንዲህ ያስረዳሉ። አንደኛው ከኢትዮጵያ ወይም ከሌላም ታዳጊ ሀገራት የሚመጡ ሰዎች የሚመጡበት ምክንያት ትምህርት እድል ፍለጋ የተሻለ ኑሮ ፍለጋ፣ እና በዚህም ከመጡ በኋላ ደግሞ ያለውን እድል አሟጦ ለመጠቀም ያለ ቁርጠኝነት አለ እና በዛ የተነሳ ይመስለኛል። የሀገሩ ተወላጅ ነባር አሜሪካውያንስ በትምህርት ያላቸው ስኬት ከስደተኛ ተማሪዎች ለምን ያነሰ ይሆናል? ዶክተር እንዳልካቸው ምላሽ አላቸው። እዚህ ሀገር ደግሞ በነባር የሆኑ ሰዎች ያደጉበት አካባቢ በሁሉ ነገር የተሻለ ነው። የማህበራዊ አገልግሎቱም፣ የትምህርቱም አገልግሎት የጤናውም፣ ሌሎችም እድሎች በጣም ያሉበት ስለሆኑ እየነበሩበት አካባቢ ብዙ ጥረት ሳያገኙ በትንሽ ጥረት ብቻ በርካታ ስኬት ማድረግ የሚችሉበት ሁኔታ ነው የተፈጠረው እና በዛ የተነሳ ብዙ ሰዎች አዲስ ከመጡ ሰዎች ጋር የፉክክር ውስጥም አይገቡም። ሌላው ብዙ የአማራጮች አለው። እዚህ ሀገር ሰው በትምህርት ብቻ አይደለም ከትምህርት ባሻገር ሌሎችንም የስራ መስኮች ይሞክራሉ። ውጤታማም ይሆናል። በዛ የተነሳ ብዙ ትኩረት አይሰጡም። ከኢሚግራንቱ ግን ያለው አማራጭ ትምህርት ነው። በትምህርት ውስጥ ደግሞ የሚፈጠሩ የስራ እድሎች፣ የኮሚኒኬሽን፣ የተግባቦት ክሂል እድገቶች አሉ። በዛ የተነሳ ውጤታማ ጎልቶ የመታየት ሁኔታዎች ይፈጠራሉ። ዳታውም የሚያመለክተው ያንን ነው። ጥናቱን ያጠኑት የኢኮኖሚ ባለሙያዎች እንዳመለከቱት ስደተኞች የሀገሩ ተወላጆች ሊሰሯቸው የማይፈልጓቸውን ስራዎች በመስራት የሀገሪቱን ኢኮኖሚ ክፍተት እንዴት መሙላት እንደቻሉም አመልክተዋል። በቀጣይ አሜሪካ ስደተኞችን በተመለከተ ልትከተል የምታስበውን ፖሊሲ ከመቅረጿ በፊትም በጥናታቸው ያገኟቸው ግኝቶች ግምት ውስጥ እንደሚገቡም ተስፋ ያደርጋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝችን፣ አመሰግናለሁ። የአሜሪካ ድምፅ ነው። በማዳመጥ ላይ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት መሰናዶ ባለፈው ቅዳሜ እንደ አውሮፓውያኑ አቆጣጠር ግንቦት 28 ከወር አበባ ተያያዥ ንጽህና ቀን ታስቦ ውሏል። ይህን ዕለት ምክንያት በማድረግ ቆንጅታዬ አዲስ አበባ ውስጥ የወር አበባ ንጽህና መጠበቂያ በማምረት ስራ ላይ የተሰማረች ስራ ፈጣሪ አነጋግራለች። መሰናዶውን ሰምተን እንመለስ። ኢትዮጵያ ውስጥ በጣም ችግር አለ። ምክንያቱም በአሁኑ ሰዓት ያለው የኑሮ ውድነትም አለ። በዛ ላይ ደግሞ ተማሪዎች ከክፍለ ሀገር ወደ አዲስ አበባ የሚመጡ ዩኒቨርስ ተማሪዎች አሉ። የቀን ሰራተኛው አለ። ይሄ የሞዴስ ነገር ሁሉንም ይመለከተዋል። በተለይ ከተማ ውስጥ ብቻ ነው እንጂ ይሄ ነገር ተደራሽነት ያለው ክፍለ ሀገር ብትሄጂ አንድ ሴት በሶስት አራት ቀን ከቤት የምትወጣበት ከትምህርት ቤት የምትቀርበት ሁኔታ ነው ያለው። የዋጋው ጉዳይ በቀን በቀን እንኳን ሞዴሱ ሁሉም ነገር በየቀኑ የሚጨምርበት ነው እና ብዙዎቹ አሁን ባለንበት ሁኔታ እንደውም ሶስት አራት ያላት ሴት ያላት ልጆች ከትምህርት ቤት የሚቀሩበት ነው። እንደዚሁም ደግሞ በአሁኑ ሰዓት አሁን የሚጣለውን ሀምሳ ብር አካባቢ ከአቅም በላይ ነው። ሀምሳ ብሩ ደግሞ ወይላንድ ለአስር ቀንም ላይጠቅማት ይችላል። እንደ ሴቱ ይለያያል። ላይ ላይበቃ ይችላል። አንቺ የምትኖሪው ከዚህ ቀደም ሆላንድ እንደነበረ አጫውተሽኛል። ኢትዮጵያ ከገባሽ በኋላ በተደጋጋሚ ጥቅም ላይ የሚውል የማይጣል የወር አበባ ንጽሕና መጠበቂያ የሚያመርት ኩባንያ መስርተሽ በዚህ ስራ ላይ ተሰማርተሻል። መቼ ነው ይህን የጀመርሽው? እንዴትስ ወደዚህ ስራ ልትገቢ ወሰንሽ? ድርጅታችን አምስተል ፋስት ፉድ ቬጂቴብል ማኒፋክቸሪ ፔሊሲ ይባላል። ሁለት አይነት ስራ ነው የሚሰራው። ጽህናውን እንግዲህ ከድሮ ከነበርኩበት ሁኔታ ላይ አዳሪ ትምህርት ቤት ነበር የተማርኩት። በዛ ጊዜ ካለው ችግርና እኔም ልመጣ ወደ አዲስ አበባ ስመጣ የጫንኩት ነገር የመጀመሪያው ሞዴስ እና ዳይፐር እኔ በመጣውበት ዘመን ቱ ታውዘንድ ስሪ አካባቢ ብዙ ሱፐር ማርኬትም የለም። ይሄ ሞዴስ የሚጣለው የሚብን ብዙ አደል አልነበረም። እስቲ ቆይ የራሴን ነገር ላድርግ ብዬ ያው ፕላን አወጣሁኝ። ትልቁ ነገር ምን ነው ማርኬቱ ነበር። ማርኬቱ እንዴት ነው እንደ ሌሎቹ ሞዴስ ገበያ ላይ ልዊል የሚችለው የሚለው ነበረ ትልቁ ማሳመን። የታገልኩበት ኦልሞስት ሶስት አመት ለህብረተሰብ እንዴት አድገን የሚለው ነገር ብዙ አጨቃጭቆናል። ምክንያቱም የሚታጠብ ሞዴስ ነው ስትያቸው ጨርቅ ነው ይሉሻል። አንዳንድ ነገር እስኪን ሪሴሽን አንዳንድ ነገር ይሰራልን ስትዩ ብቃቱ የለንም የሚሉሻል። ከሶስት አመት በኋላ ፓተንት ራይት አገኘሁኝ የመጀመሪያው የሞዴስ አምራች ተባልኩ። አስራ አራት አመት ኦልሞስት ሊሞላ ነው፣ ትግል ላይ ነን። ብዙ ነገር መንግስታዊ መስሪያ ቤቶች፣ ትምህርት ሚኒስቴር እንዲገባበት እንፈልጋለን፣ ጤና ጥበቃ እንዲገባበት እንፈልጋለን፣ ገቢዎች ከታክስ ፍሪ እንዲሆን እንፈልጋለን። ከሶስት አመት በፊት ዩኒሴፍም ብዙ ነገር ይጥር ነበረ። ይቺ ማኒስትሬሽን አጂን ቀን ትመጣለች፣ በሆነው በሆነው በሻይ ቡና ያልቃል። ስለዚህ በቂ ትኩረት አላገኘም እያልሽኝ ነው? አላገኘም። ይሄንን አንቺ የምታሰሪውን የምታመርችውን የወር አበባ ንጽህና መጠበቂያ ቀደም ሲል እንደውም ነካ አድርገሽው ነበረ። አንዳንዶች የቆዳ ማሳከክ ይፈጥርብኛል የሚል ነገር ያነሳሉ። ነገሩም አልተለመደም የሚል ነገር አንስተሽ ነበርና በምን አይነት መሰራት እንዳለበት መመረት እንዳለበት ይህንን የመሳሰለውን የቆዳ ችግር እንዳይፈጥር በሚገባ የሚሰራ መሆኑን እንደ ምን ያህል ጊዜ ፈጅቶብሽ እንዴት አይነት ክትትልና ጥናት አድርገሽ በየትኛው መንገድ ማምረት እንደሚገባ እንዴት ልትወስን ይቻልሽ? በየትኛው መንገድ ሄድሽ? ኮተንን ነበር የመረጥኩት። ምክንያቱም ገበያ ላይ የሀገራችን በጣም ብዙ ኮተን አምራቾች ነን። ኤክስፖርት እናደጋለን። ጥጥ በደንብ ይመረታል። ምንድን ነው ግን ለውጦ ማቅረቡ ላይ ነው እኛ ጋር ችግሩ። ፕሮዳክሽን እንዴት አገን የሚመች አድርጎ ማቅረቡ ፊኒሽንጉ ላይ ነው ችግሩ። እኔ ላይ የሆነ የነበረው ትልቁ ነገር ያው የንጽህና ነገር ስለሆነ ሴቶቹ እኔም እራሴ ሞከርኩት፣ ብዙ ሰዎች አስሞከርኩኝ፣ ባለሙያም ተሞከረው እና ኮተኑ ፖሊስተር ምናምን ብናደርገው አንደኛ አብሶርቬሽን የለውም፣ ሁለተኛ ኮተኑ ምንም አይንትርቴሽን የለውም እንደ ፓንት ኮተን ፓንቶች ነው የምንጠቀመው። ስለዚህ ከተመረመረ ይሄ ስኪን ሪቴሽን ስሩልኝ ነበረ፣ ቆዳ ማሳከክ ነገሮች ከጤና ጥበቃ ጋር ቆዳ አላርጂክ ላይ ሞዴሱ ሰውነትን ሲነካ የማያሳክክ መሆኑን እንዲታወቅ ነበረ። እሺ፣ የተፈለገው ትልቁ ነገር እሱ ምንም አይነት የሚያሳክክ እንደሌለበት ጤና ጥበቃ አረጋግጦ ሰጥቶኛል። መልካም፣ በሱ በጣም መሰግናቸዋለሁ። አዲስ አበባ ውስጥ ነው የሚመረተው። አዲስ አበባ ውስጥ ነው የሚመረተው። በመጠን ምን ያህል ታምርታላችሁ? ምን ያህል ተጠቃሚ ጋር ይደርሳል? እኛ አሁን በጣም ብዙ ቦታ ነው ተጠቃሚዎቹ ተማሪዎች አሉ። አሁን ደግሞ ብዙ ተፈናቃዮች አሉ፣ ሪፊውጂዎች አሉ፣ ሙዲስ የማይስማማቸው ሴቶች አሉ። ብዙ ልበልሽ አሁን መዘዙ ላይ ሰሜን ሸዋ ላይ የዛሬ አስር አመት አካባቢ ወንድም ፋውንዴሽን የሚባል አለ። እሱም እንደነገርኩሽ ትምህርት ቤቶች ላይ ነው የሚሰራው። በጣም ብዙ ነገር ላይ ብዙ ነገሮች ተሰርቶላቸዋል። ተማሪዎች ላይበራሪ ያላቸው፣ ገልስ ክለብ አላቸው፣ የመጸዳጃ ቦታ አላቸው። በተጨማሪም ሞዴስ ይሰጣቸዋል። የሚታጠብ ሞዴስ ማለት ነው። ድሮ አንድ ተማሪ ሶስት ቀን አራት ቀን አመመኝ፣ ሆዴን አመመኝ ወይም አልችልም ብላ ምትቀር ናት አሁን ግን ሶስት ቀን ደግሞ ውጤታቸው እንደዛው ይቀንሳል። አሁን ግን ተማሪዎቹ ሪዛልታቸው ወደ ዘጠና ቤት ነው የገቡት። ዩኒቨርሲቲ ድረስ የገቡ ተማሪዎች አሉ። የማሪዎድ የወር አበባ ንጽህና መጠበቂያ መስራች ወይዘሪት መቤት ታደሰ ታምሩ ጋር የተደረገው ውይይት አላበቃም። ቀሪውን ክፍል በሌላ ጊዜ ይዘን እንመለሳለን። ለዛሬው እናመሰግናለን። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ዘገባዎቹን በማሰናዳት አብረውን ከተሳተፉት መላ የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። የምንሰናበታችሁ በተወዳጁ ድምፃዊ ሚካኤል በላይነህ አሸነፈ በተሰኘ ሙዚቃ ነው። መልካም ምሽት ይሁንላችሁ።